በኢትዮጵያ የሚገኙ አገር አቀፍ ፖለቲካ ፓርቲዎች ከገዢው ፓርቲ ኢህአደግ ጋር ለመደራደር ውይይት ከጀመሩ ከሶስት ወር በላይ አስቆጥረዋል። በዚህም ጊዜ ውስጥ ብዙ ውይይቶችን አድርገዋል። ውይይቱ ሲጀመር 22 ፓርቲዎች ቢጀምሩም እስካሁን የዘለቁት ድርድሩ ከመካከላቸው በተመረጡ አደራዳሪዎች እንዲመራ የተስማሙት 17 ፓርቲዎች ናቸው። መድረክና ሰማያዊ ፓርቲ ገለልተኛ የሆነ ሶስተኛ አካል ያደራድረን የሚል አቋም ይዞ ራሳቸውን ከውይይቱ አግለዋል። ከትናንት በስቲያ 17ቱ ፓርቲዎች ድርድሩን ለምታዝቡት የሥነ ምግባር ደንብ ማጽደቃቸውን የውይይቱ ተሳታፊዎች ለዶይቼ ቬለ ተናግረዋል። ስለ ሥነ ምግባር ደንቡ ይዘት አስተያየታቸውን ከሰጡ መካከል የመላ ኢትዮጵያ አንድነት ድርጅት ወክለው በውይይቱ ላይ የተሳተፉት የፓርቲው ምክትል ፕሬዚዳንት አቶ ሙሉጌታ አበቤ አንዱ ናቸው። አንድ አጀንዳ ለምሳሌ የምንነጋገርበትን አጀንዳ ከመረጥን በኋላ በአንድ አጀንዳ ላይ ድርድር እንጀምራለን። ያ አጀንዳ ቢያድር ውሳኔ ባልተሰጠበት አጀንዳ ላይ መግለጫ መስጠት አይችሉም ነው ደንቡ የሚለው። አንድ አጀንዳ ግን ተወያይተን ጨርሰን እስከምንጨርስ መታዘብ አለባቸው። ውሳኔው ምን ሊሆን እንደሚችል ስለማይታወቅ በታዘቡት ሂደት ላይ ውሳኔ ሳያገኝ አጀንዳው መግለጫ መስጠት አይችሉም ነው የሚለው። ሌሎችም ደግሞ የሥነ ሥርዓት ደንቡ ምንድነው? አንድ ፓርቲ ያቀረበው ታዛቢ ካልተመቸው ወይም ካልተገኘ አሳማኝ ነገር ከሆነ ችግሩ ታሞ ከሆነ ወይ የሆነ ችግር ገጥሞት ከሆነ ያን ሲያልፍ ተመልሶ ሊታዘብ ይችላል። አለበለዚያ ግን የሚታዘብበት ነገር አይኖርም። ከሶስት ጊዜ በላይ ከቀረ ሌላ ሰው ፓርቲው እንዲተካ ለፓርቲው እድል ይሰጣል። በቀጣዩ ስብሰባ ታዛቢዎች ባሉበት የድርድር አጀንዳዎች እንደሚጸድቅና ድርድሩም በይፋ እንደሚጀምር ተዘግበዋል። የኢትዮጵያ ዲሞክራሲያዊ ፓርቲ ሊቀመንበር ዶክተር ጫኔ ከበደ ለድርድር ስለሚቀርቡት አጀንዳዎች ለዶችቤሌ ተከታዩን አስተያየት ሰጥተዋል። የአጀንዳ ጉዳይ ይሄ ነው ይሄ ነው የሚባል ነገር የለም። አጀንዳ አደራጅ ኮሚቴ አለ። ሁሉም ፓርቲዎች በየራሳቸው ሊደራደሩበት የሚፈልጉትን አጀንዳ ለአጀንዳ አደራዳሪ ኮሚቴ አስረክበዋል። ያን አደራጅተው ከመጡ በኋላ በቀጥታ ታዛቢዎች ባሉበት አጀንዳው ይቀርብና መንግስትም ዲፌንድ የሚያደርግበትን ያደርጋል። በተደራዳሪ ፖለቲካ ፓርቲዎችን በኩል ባለው ሀሳብ ይቀርብና በእርግጠኝነት ለዚህች ሀገር ጠቃሚ ሀሳብ ወይም ጠቃሚ የሆነ የፖሊሲ አቅጣጫም ሆነ የሕግ ክፍተቶችን ሊሸፍን የሚችል አጀንዳ መኖሩን ካረጋገጥን በኋላ በቀጥታ አጀንዳዎቹን ቅደም ተከተል አስይዞ በዛ መሰረት ድርድሩ አንድ ሁለት እየ እየተባለ ይጀመራል። የመድረክና የሰማያዊ ፓርቲ አመራርን ጨምሮ ሌሎች የፖለቲካ ተንታኞች ገለልተኛ የሆነ ሶስተኛ አካል ድርድሩን ካልመራ ድርድሩ ውጤት እንደማይኖረው ይናገራሉ። ገዢው ፓርቲ ኢህአደግም ድርድሩን በአገሪቱ ለተፈጠረው የፖለቲካ ቀውስ ጊዜ መግዣነት እየተጠቀመበት ነው ስሉም የሚተቹና የድርድሩን ሂደት ተአማንነት በጥርጣሬ የሚመለከቱም አልጠፉም። አቶ ሙሉጌታ ይህን እንዴት ይመለከቱታል? አይ፣ ሁሉን ነገር አጨልሞ ማየቱ ተገቢ አይደለም። የሚሆነውን ነገር በቅርበት ለምሳሌ የአንዱ የሰላማዊ ትግል ዘርፍ መነጋገር፣ ከመወያየት ከመደራደር የተሻለ ምንም መንገድ የለም። መነጋገሩ ተገቢ ነው። የምንፈልገውን ውጤት ያክል እናገኛለን ወይ? ወደፊት የምናየው ነው የሚሆን። ለአሁኑ ግን ፓርቲያችን የሚያምነው ለረጅም ጊዜም እንደምታውቀው ስንጠይቅ የቆየን ስለሆነ በግልጽ ደብዳቤ በመግለጫም ስንጠይቅ ስለቆየን በመቶዎች የሚቆጠሩ አመራርና አባላትም እስር ላይ ስላሉ እነዚህን ሰዎች ለማስፈታት የግድ በሰላማዊ ትግል መርህ የምንመራ ከሆን ድረስ ከመነጋገር የተሻለ መንገድ አይኖርም። ውጤቱ ምን ያክል ይሆናል እንግዲህ አጀንዳውን ጨርሰን ስንጀምረው ነው ልናውቀው የምንችለው። በቀጣይ የድርድሩ አጀንዳዎችን ለማጽደቅ በሚደረገው ውይይት ከአንድ መቶ ስድስት በላይ ተሳታፊ ዎች ይገኛሉ ስልም የመንግስት መገናኛ ብዙሃን ዘግበዋል።